ካለፈው ግንቦት 18 2015 ዓ ም ጀምሮ በአማራ ክልል ምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ብሔረ ብፁዓን ሥላሴ መልክዓ አንድነት ገዳም አካባቢ መነሻው በግልጽ ባልታወቀ ምክንያት በምእመናንና በጸጥታ ኃይሉ መካከል በተፈጠረ ግጭት በርካቶቹ ምእመናን በከባድ መሳሪያ በታገዘ ጥቃት ህይወታቸው ማለፉን እና ሌሎች መበተናቸውን የአይንማኞች ተናግረዋል። ግጭቱ ለተከታታይ አምስት ቀናት ከተካሄደ በኋላ ትናንት እኩለ ቀን አካባቢ መቆሙን ተናግረዋል። በገዳሙ መናኞች ስድስት መቶ በላይ መናኝ አገልጋይ አርጊቶች የሆነ ኩሳት የገዳም አባቶች ነበሩ፣ ህጻናት የተለያዩ ነበሩ። ሙሉ በሙሉ በተደረገባቸው ኦፕሬሽን የቆሰለ ነው የሞተ ምን ያህል ነው የሚለው ይታወቃል። ምናልባት አምስት ፐርሰንቶቹ ከቦታ ቦታ መንቀሳቀስ ያንቻል ተርፈው ሊሆን ይችላል። ሞቷል። እስካሁን ድረስ መኪና የሚያወጣ ስክሬን ነው ከቦታው ምንድን ነው ምክንያቱ ግን፣ የግጭቱ ምክንያት ፋን ያለ ይላሉ። አሁን ደግሞ እስክንድር ነጋ ለ ይላሉ። የተለያየ አይነት ነገር ነው በነበረው ግጭት ከባድ የጦር መሳሪያዎች ጥቅም ላይ መዋላቸውን የሚናገሩት አስተያየት ሰጪው ቤተ ክርስቲያኑ ጉዳት እንደደረሰበትም አስረድተዋል። እግረኛ ነበር የሞከሩት። ቦታው አልተመቸንም በሚል በአይን ያየናቸው ታንኮች በሁለት አቅጣጫ መጥፍ እና መጨረሻ ላይ እነዚህም አልሆን ሲል ሮኬት ነገር ተጠቅመዋል። አንድ ጊዜ ሲወድቅ አራት አምስት ቦታ ተፈነቶ ግን የሚፈነዳ ነገር ታይቷል። ቤተ ክርስቲያኑ ጉዳት ደርሶበታል። ጉንድላትም የተመርካለ የተቀጠልም አለ ሌላው የአካባቢው ነዋሪ የግጭቱ መነሻ የወረዳ አመራሩና የገዳሙ አባቶች በፈጠሩት አለመግባባት ችግሩ እንደተፈጠረ ተናግረዋል። ችግሩ በሰላማዊ መንገድ እንዲፈታ ጥረት መደረጉን የሚናገሩት እኚሁ አስተያየት ሰጪ መግባባት ባለመቻሉ ግጭቱ እንደተፈጠረ አመልክተዋል። እንግዲህ ያው የወርድ የነበረው መባል መሳሪያ እና ሌግም ቀን አያቋርጥም። እኛ መሳሪያ ከመባል መሳሪያ ነው የጦር ሜዳ መሳሪያ

ጥቅሙ ነበረ እና የስላሴ አማኞቹ ወይም አስተዳዳሪዎቹ እኛ እንደማንም ገዳም ህዝብን እናድናለን፣ ህዝብን እናስምራለን እንጂ ገንዘብ አንከፍልም። ገዳም ገንዘብ ከፈለዋል እንጂ ገዳም ገንዘብ አይከፍልም። እኛ ለወረዳና ለወረሶች ገንዘብ መክፈል አንችልም በሚል ወረዳዎች አፍርሰው ወጡ። የወረዳ አስተዳዳሪ ጥቅሜ በላይ ነው ብዬ ለክልል ለፌዴራል አመልክት ያለው ነው የሚለው። ከዛም በኋላ ነው እንግዲህ ችግሩን መከፈት የጀመረ። አንድ የደብረ ኤልያስ ሆስፒታል አስተያየት ሰጪ ሰሞኑን በነበረው ግጭት በመቶዎች የሚቆጠሩ የመንግስት የጸጥታ አካላት ቆስለው በሆስፒታሉ መታከማቸውን ተናግረዋል። ለቆሰለ የአፕሮቤም ነው የሚመጣው። በዚህ በማህበረሰቡ እኩል ያሉት አይመጡ፣ የመንግስት ብቻ ናቸው የሚመጡ። እነሱም ወዲያውን ነው የሚነሱት፣ ግን በጣም ብዙ ቁስለኛ ይመጣል። አሁን ምን ያህል አክማቸዋል ታውቃል? ቁጥሩ የታከመው ግን ከዚህ ሁለት መቶ በላይ ነው። አጠቃላይ መከላከያ ነው መከላከያ ናቸው። ከወራት በፊትም በዚሁ ገዳም አካባቢ በተፈጠረ ግጭት አስር ያህል ምዕመናን መገደላቸውን አንድ የሀገር ውስጥ ሰብአዊ መብት ድርጅት ገልጾ ነበር። ስለ ጉዳዩ ተጨማሪ አስተያየት ለማካተት ለክልሉ ሰላምና ፀጥታ ቢሮ ለምስራቅ ጎጃም ዞን የተለያዩ የስራ ኃላፊዎች ስልክ ብደውልም ለጊዜው አልተሳካም። አለም ነው መኮንን ለዶቸቬሌ ዘገባ ባህር ዳር።